ሜሮን ፋሲካ ዲቢያ በአሁኑ ሰዓት በኦሃዮ ስቴት ዩኒቨርሲቲ የሁለተኛ አመት በፊዚክስ ጥናት የፒኤችዲ ተማሪ ናት። ትምህርቷን ለማጠናቀቅ ሶስት አመታት ይቀሯታል። ከቤተሰብ ተነጥሎ አዲስ ባህልና አዲስ ሀገር መልመድ ምን ይመስል እንደነበር እንዴት ነግረናለች። የመጀመሪያ አመት አሜሪካ መምጣት፣ እዚህ ዩኒቨርሲቲ መግባት፣ የዛ ሁላ ደስታ ስላለ ምንም አይሰማም። የሁለተኛው አመት ሌሎች ሌሎች ሰዎች ክሪስማስ ብሬክ፣ ተንክስጊቪንግ ብሬክ፣ ሰመር ብሬክ በየጊዜው ወደ ቤተሰባቸው እንዲጠይቁ ሲሄዱ ያው ይሰማል፣ እየተሰማሽ ይመጣል። ግን አይ ቲንክ የሁለተኛው አመት ነው የሚከብደው ከመጀመሪያ አመት ይልቅ። የመጀመሪያ አመት ያው ኤክሳይትመንት ማለት ነው። የመጀመሪያ ጊዜ ገና ውጭ ሀገር መሄድ ነው፣ አዲስ ሀገር ነው፣ ሁሉ ነገር ኤክሳይትድ ይሆነ። ችግር ያስለምዳል፣ እሱ የታወቀ ነው እና ግዴታ ሲሆን መልመዶ አይቀርም። ከራሷ የትምህርት ተሞክሮ በመነሳት በኢትዮጵያና በአሜሪካ መካከል ያለውን የትምህርት አሰጣጥ ልዩነት በንጽጽር እንዴት ገልጸዋለች? የተወሰኑ ክላሶች ይከብዳሉ። የተወሰነ ክላሶች ደግሞ በጣም ቀላል ይሆናል። አሁን ማት እና ሳይንስ ነክ ነገር ያለው እኛ በደንብ ስለተማርን ነው፣ ሀይ ስኩል ይቀላል። ግን ኢንግሊሽ ራይዲንግ ሊትሬቸር ሂስትሪ ምንም የማላውቀው ስለሆነ በተለይ እዚህ ሀገር ሂስትሪ እንደ አዲስ ነው ሁሉ ነገር የተማርኩት እና እሱ ይከብዳል። እና በየጊዜው ፔፐር መጽሐፍ ይጠበቅብሻል ዩኒቨርሲቲ ስትገቢ እና እሱን ማወቅ ነው ያለብን። ሀይ ስኩል በደንብ አያዘጋጅም በተለይ ፐብሊክ ሀይ ስኩል ሲሆን እና እሱ ትንሽ ከብዶኛል። እንግሊዘኛው ብዙ ፔፐሮች መጽሐፍ መጽሐፍ መገረዘም ያለ ከአምስት ስድስት ፔጅ በአሳይመን መጽሐፍ እንደሱ ነገር ስላለመድን እሱ እሱ ይከብዳል። ግን ሳይንስን ሳይንሱ በጣም ቀላል ነበረ። እኔ ያ ዘጠነኛ ክፍል የተማርኩትን ሳይንስ ነው። ፕሮባብሊ እዚህ ፍሬሽመን የሚማሩት ፊዚክስ። ሙያን ለማጥናትና በሙያው ለመስራት የመረጠችበት ምክንያት ምንድን ነው? ስጀምር በፊዚክስ አደለም የጀመርኩት፣ ኢንጂነሪንግ ኤሌክትሪካል ኢንጂነሪንግ ለመግባት ነበረ። ዋና ሀሳብ ኢንጂነሪንግ መማር ነበር የፈለኩት። በተለ ኢትዮጵያ አዳማ እያለሁ ኢትዮጵያ ኢንጂነሪንግ ኤሌክትሪካል ኢንጂነሪንግ የተማርጉት ግን፣ ብላስተን ተቀብለን ስመጣ ትንሽዬ ትምህርት ቤት ስለሆነ ኢንጂነሪንግ ፕሮግራም የላቸውም እና ፊዚክስ የሚቀርበው ሜጀር እሱ እሱ ፊዚክስ ወደ ኮንሰንትሬሽን ኦን ኢንጂነሪንግ እና ሜቢ ግራድ ስኩል ስገባ ፊዚክስ ማለት ኢንጂነሪንግን እንቀጥላለሁ ብዬ ነበር ያሰቡ። ከዛም በኋላ አንዴ ባችለሪን ካገኘው በኋላ ወደ ፊዚክስ መግባት ይቀላል ኢንጂነሪንግ ለመግባት ምክንያቱም ባክግራውንድም በፊዚክስ በደንብ ጠንክሯል ከኢንጂነሪንግ ይልቅና። As uh, in investment, but faculty on say, as to my land, I uh internship search, uh, children graduate department, computer science, such as my child or diggin but army coming, NASA the physics at grad school ከቀጥታ ከባችለር ወደ ፒኤችዲ ያለ ማስተርስ የሚቀበድ የሚቀበል ፕሮግራም ውስጥተኛ ነው። በአብዛኛዎቹ ትልቅ ሳይንስ ዩኒቨርሲቲዎች እንደዚያ ያደርጋሉ። ምክንያት ለብዙ አመት እንድታገለግያቸው ስለሚፈልጉ በቀጥታ ከባችለር ወደ ፒኤችዲ ፕሮግራም ይቀጣሉ። ሜሮን ወደፊት በዚህ ሙያ አለማዋ ምንድን ነው? በሙያ ውስጥ ምን ለመስራት ታስባለች? ሰሚኮንዳክተር ሜቢ ዲዛይኒንግ ማይክሮ ፕሮሰሰርስ እንደዚህ አይነት ነክ ነገሮች የኮምፒውተር ሃርድዌር ነክ ነገሮች ውስጥ ሰራ ነው ደስ የሚለኝ። የወደፊት አላማዬ፣ እርግጥ ኢትዮጵያ ተመልሼ ባስተምር ደስ ይለኛል። በተለይ ኢትዮጵያ አዲስ አበባ ዩኒቨርሲቲ፣ አባቴ ከማለፉ በፊት እዛ ያስተምር ነበረ አርኪቴክቸር ዲፓርትመንት አይ ቲንክ እና እኔ እዛ እሱ ያስተማረ በቦታ ሄጅ ለተወሰነ ጊዜ ቢሆን ባስተምር ደስ ይለኛል። ከዛም የበለጠ ግን በጣም ብዙ ሰዎች ኢንጂኒሪንግ በተለይ ኤሌክትሪካል ኢንጂነሪንግ እነዚህ ኮምፒተር ሳይንስ እና ኤሌክትሪካል ኢንጂነሪንግ ኢትዮጵያ ውስጥ ብዙ ሰዎች ይመረቃሉ እና እየተመረቁ ነው እና በጣም ብዙ ወርክ ፎርስ አለ እና እሱን ዩትላይዝ የሚያደርግ ካምፓኒ ብከፍት በጣም ደስ ይለኛል። ታስ ፋክት አልትመቀ እና ኢትዮጵያ ያለውን ብዙ ሌበር ዌስትድ እንዳይሆን ኢትዮጵያውያን ብቻ ሳይሆን የአፍሪካውያን ላይክ ኦፖርቹኒቲ ለመክፈት ነው ለኢንጂነሪንግ ሳይንስ ዴቨሎፕመንት መንገዱን እንዲከፍት አንድ ኮንትሪቢዩት ማድረግ ብችል ደስ ይለኛል። በመጨረሻም ትምህርታቸውን ከኢትዮጵያ ውጭ መቀጠል ለሚፈልጉ ወጣት ኢትዮጵያውያን ለአላማቸው ጥንካሬ ያስፈልጋቸዋል ትላለች ሜሮን። ተስፋ አለመቁረጥ እና እስከ መጨረሻ ጎል እስኪገኝ ድረስ ችክክ ብሎ መስራት ነው ዋናው እሱ ነው። ችግሮች ሊመጡ ይችላሉ እና ብዙ ነገሮች ተስፋ የሚያስቆርጡ ነገሮች ይመጣሉ፣ ግን ዋናው ተስፋ አለመቁረጥ ነው። መጨረሻ ላይ ኢፍ ዩ ፑት ኢናፍ ታይም ዩ ጌት you'd be successful at anything you want. But I'm no mum second. Thank you. Okay.